spool ዳግመኛ እድሉን አሳልፎ ሰጥቷል ለሩዋንዳ ቻው መልካም እድል ብሎም፣ ቀድሞ ወደነበረበት ተመልሷል። ከውድድሩ ከተሰናበተበት የቻን ማጣሪያ በድጋሚ ተሰናብቷል። የኢትዮጵያ የእግር ኳስ ብሔራዊ ቡድን እሰጥ አገባ ውስጥ የሚገኘው፣ ፌዴሬሽኑ ደግሞ በአጠቃላይ ጉባኤው የስራ አስፈጻሚ ምርጫውን ለ45 ቀናት ማራዘሙ ተሰምቷል። በአንጻሩ ኢትዮጵያውያን አትሌቶች በተለያዩ የዓለማችን ክፍሎች ድል ማድረጋቸውን ቀጥሏል። የዓለም ዋንጫ የማጣሪያ ጨዋታዎች እየተከናወኑ ነው። ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆዩ። በቅድሚያም አትሌቲክስ። ከ1500 ዓመት በፊት ማራቶን ሩጫ በተጀመረባት የግሪኳ አቴንስ ከተማ በተሰናዳው የአቴንስ የማራቶን ሩጫ ፉክክር ኢትዮጵያዊቷ የ18 ዓመት ወጣት በዳቱ ሂርጳ በዳኔ በአንደኛነት ድል ተቀዳጅታለች እጅግ ፈታኝ በነበረው የሩጫ ፉክክር ኢትዮጵያዊቷ አንደኛ የወጣችው ሁለት ሰዓት ከ34 ደቂቃ ከ18 ሰከንዶች ሮጣ በመግባት ነው በወንዶች ፉክክር ኬንያውያን እስከ አምስተኛ ያለውን ደረጃ ጠራርገው ወስዷል በዚህ ፉክክር የ23 ዓመቱ ኬንያዊ ሳሙኤል ካላ ላይ አንደኛ ወጥቷል ሳሙኤል ሁለት ሰዓት ከ12 ደቂቃ ከ17 ሰከንድ ሮጦ ያሸነፈው የአገሩ ልጅ ሚልቶን ኪፕላጋትን በመቅደም ነው ግሪክ ውስጥ በተከናወነው የ አቴንስ ማራቶን የሩጫ ውድድር ከ10 ግድማ አገራት የተውጣጡ 18500 ሯጮች ተሳታፊ ሆኗል። በማራቶን ከክርስቶስ ልደት በፊት በ490 ዓመት ዓለም ለመጀመሪያ ጊዜ ሮጠው ፋይዲፒደስ የተባለ አቴናዊ መልእክተኛ እንደሆነ ይነገራል። የማራቶን ሯጩ በያኔው አጠራር ፐርሽያኖች ማለትም ኢራኖች ላይ የተገኘውን ድል ለማብሰር ሲልም ነበር ከማራቶን ከተማ ወደ አቴንስ 40 ኪሎ ሜትር ግድም ሲገሰግስ የደረሰው። ሆኖም በሞቃታማው የአየር ጠባይ በባዶ እግሩ ያለማቋረጥ በመገስገሱ እጅግ ከመዛሉና ና ከመዳቀቁ የተነሳ ፋይዲፒድስ አንዲት ቃል ብቻ ነበር መተንፈስ የቻለው። በግሪክኛ ኔኒኪ ካሜን ሲል ተናገረ። ደስ ይበለን፣ ድል አድርገናል እንደማለት ነው። ይህም ብስራቱን ነግሮ እንዳበቃ ግን አፍታም አልቆየ፣ ወዲያው ህይወቱ ማለፏ በታሪክ ድርሳናል ሰሞናት ውስጥ ሰፍሮ ይገኛል። በሰሜናዊ ስፔን ተራራማዋ ጥንታዊት በሆነችው አነስተኛዋ ከተማ አታፑርካ በተከናወነ አገር አቋራጭ የሩጫ ውድድርም ኢትዮጵያውያን አትሌቶች ድል ተቀዳጅቷል። በትናንቱ አስራ አራተኛው የአታፑርካ አገር አቋራጭ የሩጫ ፉክክር በወንድም በሴትም አሸናፊዎቹ ኢትዮጵያውያን ናቸው። በወንዶች ፉክክር ጌታ ነሞላ አሸናፊ ሲሆን፣ የዩጋንዳው ሯጭ ጃኮብ ኪፕሊሞ ሁለተኛ ወጥቷል። ሶስተኛ ደረጃን ያገኘው የኤርትራው አትሌት አሮን ክፍሌ ነው። በሴቶች ውድድር ደግሞ፣ ሰንበሬ ተፈሪ አሸናፊ ሆናለች። እግር ኳስ አፍሪቃውያን የሀገር ውስጥ ተጫዋቾች ብቻ ተሰልፈው በሚጫወቱበት የአፍሪቃ ሀገራት ሻምፒዮና ቻን ውድድር ላይ ለመሳተፍ ያገኘውን ሁለተኛ እድል የኢትዮጵያ ብሔራዊ ቡድን ሳይጠቀምበት ቀርቷል። ትናንት ሩዋንዳ ኪጋሊ ውስጥ በተከናወነው የመልስ ጨዋታ በሁለቱም ቡድኖች በኩል ምንም ግብ አልተቆጠረም። ሆኖም ሩዋንዳ ቀደም ሲል አዲስ አበባ ውስጥ ሶስት ለሁለት በማሸነፏ ሞሮኮ ውስጥ ወደሚከናወነው ውድድር ማለፍ ችላለች። ሁለቱ ቡድኖች ቀደም ሲል ኢትዮጵያ በሱዳን እንዲሁም ሩዋንዳ ሩዋንዳ በኡጋንዳ ተሸንፈው ከማጣሪያው የወጡ ቢሆንም ዳግመኛ እድሉን ያገኙት የግብፅ ብሔራዊ ቡድን በውድድሩ መሳተፍ አለመቻሉን በመግለጡ ነበር። የቻን ውድድር ላይ 16 የአፍሪካ ሀገራት ተሳታፊ ሲሆኑ ውድድሩም ከጥር 4 እስከ 27 ቀን 2010 ዓ.ም ድረስ ይከናወናል። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ውጤት በሩዋንዳ ብሔራዊ ቡድን 3 ለ2 ተሸንፎ ከውድድሩ መውጣቱን በተመለከተ ትናንት በዶይቼ ቬለ ፌስቡክ ገጽ ላይ ተከታታዮቻችን አስተያየት እንዲሰጡን ጋብዘን ነበር። አስተያየቶቹንም በዛሬው የስፖርት ዝግጅት እንደምናካትት ቃል በገባነው መሰረት የተወሰኑትን እንደሚከተለው እናቀርብላችኋለን። በረከት ተካ በሰጡ አስተያየት የቤተሰብ ጥርቅም እንጂ የእግር ኳስ ቡድን በኢትዮጵያ ውስጥ የለም ብሏል። አማኑ ሰይድ ደግሞ የኢትዮጵያ እግር ኳስ የኢትዮጵያ ሕዝብን ጨጓራ በሽተኛ አደረገን ወይ ኳስ አይሻሻል ወይ እኛም ተስፋ ቆርጠን አልተቀመጥ። በተጫወተ ቁጥር መሸነፍ፣ እኛ ፍላጎታችንና ጉጉታችን በጣም ከፍተኛ እንዲያው ምን ይሻላል ሲል አስተያየቱን አስፍሯል። ብራቮ ታዲያ በሃይላንድ የሚደባደብ ፌዴሬሽን እየመራ ሊያልፍ ያለው ደግሞ ግሩም ቢኤም ነው። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤውን ሲያከናውን በተመራጮች መካከል እሰጥ አገባና ግብግብ እንደነበር በቦታው እንደተገኙ የገለጡ ሰዎች ጽፏል። የፌዴሬሽኑ ምክትል ፕሬዝዳንት የሆኑትና የትግራይ ክልልን በመወከል ለስራ አስፈጻሚነት ተወክሎ የነበሩት አቶ ተክለወይን ያሰፋ አደረጉት የተባለው ንግግርም እጅግ አወዛግቧል። ጉባኤው ቀደም ሲል መቀሌ ውስጥ ሊደረግ ታስቦ እንደነበር ሆኖም ወደ ሰመራ የታሰበው ከሚዲያ ሽሽት መሆኑን በመግለጥ ጉባኤው መቀሌ ከተማ የመካሄዱን አስፈላጊነት ከከተማው ቆነጃሽት ጋር አያይዞ መናገራቸው በተለያዩ የመገናኛ ዘርፎች ከፍተኛ ትችት አስከትሎባቸዋል። ከውድድሩም መነሳታቸውን የትግራይ ክልል በደብዳቤ አሳውቋል። በፌስቡክ ገጻችን ከተሰጡ ተጨማሪ አስተያየቶች መካከል እዮብስክስታ ያልፋል ብላችሁ አስባችሁ ነበር እንዴ? ሲል ጌታ ሰው መንገሻ ደግሞ ልደርስ ነበር የሚል አስተያየት አስፍሯል። ደግነቱ ጎሉ አልበዛም ያለው ደግሞ ወንድሙ ወልደ ማርያም ነው። አቤለታ ባጭሩ ግልግል ብሏል። የዓለም ዋንጫ የእግር ኳስ ማጣሪያ ዛሬ ማታ ጣሊያን ከስዊድን ጋር ሁለተኛ ዙር ግጥሚያዋን ታከናውናለች። ስዊድን ለመጨረሻ ጊዜ ለዓለም ዋንጫ ያለፈችው ከ11 ዓመት በፊት በ 2006 ዓ ም ነው። አይርላንድ እና ዴንማርክ ነገ ማታ ይጋጠማሉ። ትናንት በተከናወኑ ግጥሚያዎች ስዊዘርላንድ እና ሰሜን አይርላንድ ያለምንም ግብ ቢለያዩም፣ ስዊዘርላንድ በደርሶ መልስ አሸንፋለች። በግሪክ እና ክሮሽያ ግጥሚያም ግብ መቆጠር ባይችልም ክሮሽያ በድምር ውጤት አራት ለአንድ አሸናፊ ይሆናለች። አፍሪካውያን ሀገራት ባከናወኑት የዓለም ዋንጫ ማጣሪያ ደግሞ ግብጽ ከጋና ጋር ትናንት አንድ እኩል አቻ ተለያይታለች። ከምድቡ 13 ነጥብ ያላቸው ግብጾች ቀደም ሲል ኮንጎ ብራዛቪልን ያሸነፉ ጊዜ ነበር ለዓለም ዋንጫ ማለፋቸውን ያረጋገጡት። ኮንጎ ከኡጋንዳ ጋርም በተመሳሳይ አንድ እኩል ነው የተለያየችውም። ኡጋንዳ በምድቡ ዘጠኝ ነጥብ ይዛ ፈርኦኖቹን ትከተላለች። በሁለት ነጥብ ከምድቡ የመጨረሻ ደረጃ ላይ የምትገኘው ኮንጎን ጋና በአምስት ነጥብ ትበልጣለች። ዘንድሮ ለዓለም ዋንጫ ግን አላለፈችም። ዩናይትድ ስቴትስ በሴቶች ጣምራ የሜዳ ቴኒስ ግጥሚያ ከ200 ዓ.ም ወዲህ ማሸነፍ ችላለች። ዩናይትድ ስቴትስ 3 ለ2 ያሸነፈችው ቤላሩስን ነው። በብራዚል ግራንድ ፕሪ የፎርሙላ 1 የመኪና አሽቅድምድም ደግሞ የፌራሪ አሽከርካሪው ጀርመናዊው ሰባስቲያን ፌትል አንደኛ ሲወጣ፣ ቫልተሪ ቦታስ በመርሴዲሱ ሁለተኛ ደረጃን አግኝቷል። የሶስተኛ ደረጃው ለፌራሪው አሽከርካሪ ኪም ራይኮነን ሆኗል። ሌላኛው የመርሴዲስ አሽከርካሪ ብሪታንያዊው ሌዊስ ሃሚልተን በአራተኛነት አጠናቋል። ሆኖም ሉዊስ ሃሚልተን የውድድሩ አጠቃላይ አሸናፊ በመሆን ዋንጫውን ያነሳው በሜክሲኮ ውድድር ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።